ምዕራፍ 17 ሳሙኤል ክሮውዘር ታላቅ የምዕራብ አፍሪካ ቤተክርስቲያን ጀማሪ ከ1840 እስከ 1878 ዓ.ም። ተመረጠ በነበረው ጊዜ ምዕራብ አፍሪካ ውስጥ ወንጌልን ወዳልደረሰባቸው ክፍሎች ለማስፋፋት የተደረገው ክንውን ከአንድ ስመጥር አፍሪካዊ ሕይወት ጋር የተያያዘ ነበር። የዚህ አፍሪካዊ ስም ሳሙኤል አጃይ ክራውዘር ይባላል። ለቤተ ክርስቲያን እድገት ካደረጋቸው ትላላቅ ተግባራትና አያሌ አስተዋጽኦዎች አንጻር በአፍሪካ ቤተ ክርስቲያን ታሪክ ውስጥ ከሚገኙ ትላላቅ ሰዎች ስም ላቅ ባለ ሁኔታ የቄስ ክራውዘርን ስም ልብ ማለት አለብን። ሳሙኤል አጃይ ክራውዘር ናይጄሪያ ዮሩባ የሚባል ነገድ አባል ነበር ምስራቅ ናይጄሪያ ውስጥ ይካሄድ ከነበረው የባሪያ ፈንገላዎች በአንዱ ተያዘና ተሸጠ ወጣቱን ክሮዘር የእንግሊዝ ጀልባ ቀዛፊዎች ከባሪያ ፈንጋዮች መርከብ ላይ ነጻ አወጡት እና ወደ ሴራ ሊዮን ሄዶ ትምህርት ለመማር በቃ ነጻ እንዳወጡ ሌሎች ባሪያዎች ሁሉ ሳሙኤል ክራውዘርም ከቤተ ክርስቲያን ሚስዮናዊ ማህበር ከፍተኛ እርዳታ አገኘ። በዚሁ መሰረት የአንደኛ ደረጃ ትምህርቱን እዚያው ከተከታተለ በኋላ በ1702 ዓ.ም ለመሰረተ እምነት መምህርነት የሚያበቃው ስልጠና አገኘ። ታማኝ አገልጋይ በመሆኑም የናይጀር ተልእኮ በተሰኘው አገልግሎት ውስጥ እንዲሳተፍ በ18 41 ዓ.ም ምህረት በቤተ ክርስቲያን ሚስዮናዊ ማህበር ተጠየቀ። ይህ አገልግሎት ከናይጄሪያ ወንዝ ጫፍ ጀምሮ በጊኒ ባህር ሰላጤ በመርከብ በመጓዝ በናይጄሪያ መሃል አገር ይደረግ የነበረውን የባሪያ ፍንገላ ለመግታት የሚያስችል ዘዴ መሻት ነበር። ሳሙኤል ክሮውዘር እና አንድ ሌላ ሚስዮናዊ የዚህ ጉዞ ተካፋይ የሆኑት ምድሪቱ ለወንጌል ክፍት የምትሆንበትን ሁኔታ ለማጥናት ነው። ነገር ግን በዚህ ጉዞ ተካፋይ ለመሆን ከእንግሊዝ ከመጡት ሰዎች ብዙዎቹ በወባ በሽታ ስለታመሙ ጀልባይቱ ወደ ናይጄሪያ ከመዝለቋ በፊት ወደ ሴራሊዮን መመለስ ግድ ሆነባቸው። ይህ ጉዞ የባሪያ ፍንገላ ወደ ፍጻሜ ከማምጣት አንጻር ያልተሳካለት ቢሆንም ለሳሙኤል ክሩዘር ግን አንድ ነገር አስገንዝቦታል። ያውም አገሪቱ ወንጌል እጅግ የሚያስፈልጋት መሆኑን መረዳቱ ነው። በዚሁ ጉዞ የቀሰመውን ልምድ ጆርናል በተሰኘው መጽሐፉ ገልጦታል። የቤተ ክርስቲያን ምሶናውያን ማህበር ሳሙኤል ክሩዘርን የሥነ መለኮት ትምህርት እንዲማር በ1942 ዓ.ም ወደ እንግሊዝ አገር ላከው። በ1843 ዓ.ም በእንግሊዝ ቤተክርስቲያን ውስጥ መጋቢ እንዲሆን በለንደኑ ጳጳስ ተሾመ። በ1843 ዓ.ም መጨረሻ ወደ ሴሪያሎን ሲመለስ ታላቅ አከባበል ተደረገለትና የመጀመሪያውን አገልግሎቱን በእንግሊዝኛ ቋንቋ አካሄደ። የእናት ሀገሩን ቋንቋም አልዘነጋ ነበረና ወዲያውኑ በዮሩባ ቋንቋ አገለገለ። በዚያ ቋንቋ አገልግሎት ሲስተላለፍ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም። ነገር ግን ክሩዘር ለረጅም ጊዜ በዮሩባ ቋንቋ ሴራሊዮን ውስጥ ሳይሰብክ በ1844 ዓመተ ምህረት ወደ ዮሩባ ላንድ ተጓዘ። ጊዜው የቤተ ክርስቲያን ምሶናውያን ማህበር ከሴራሊዮን በመነሳት ወደ ሌሎች የምዕራብ አፍሪካ ሀገሮች የሚስፋፋበት ትክክለኛ ወቅት ይመስል ነበር። ይህን ስራ ለማንቀሳቀስ ትክክለኛው ሰው ቄስ ሳሙኤል ክራውዘር ነው። ክራውዘር ታውንሴሲድንና ጎልመር የተባሉ ሌሎች ምሶናውያን ከነምስቶታቸው እና አራት አፍሪካውያን መምህራን ጋር በመሆን ወደ 14 ወደ 18 44 ዓመተ ምሕረት ከፍሪታውን ተነስተው እጅግ ጠቃሚ ወደ ነበረው የሚስዮናዊ ተግባራቸው ተሰማሩ። ስምርቱ መነሻውን ሴራሊዮን ውስጥ ካደረጉት ስምርቶች ሁሉ ውጤታማ ነበር። 1600 ኪሎ ሜትር ያህል ወደ መሃል አገር ዘልቆ የሄደና በትዕግስት የተስፋፋ ነበር። ከዘመናችን የአፍሪካ መልክዓ ምድራዊ አቀማመጥ ወይም ካርታ አንጻር ስናየው ሶናውያኑ ያደረጉት ጉዞ ቀላል ሊመስል ይሆናል። በጊዜው ክልሉ የባሪያ ንግድ የሚካሄድበት የጠረፍ አካባቢ ከመሆኑና በየወቅቱ የአገረሽ ከነበረው የእርስ በርስ ጦርነት አንጻር ሲታይ የጀግንነት ገድል ነው። ቡድኑ በጥር ወር 1845 ዓመተ ምሕረት ዛሬ ናይጄሪያ ብለን ወደምንጠራው ስፍራ ደረሰ። ክሮውዘር ብዙም ሳይቆይ ለአመታት ከተለያቸው እናቱና ቤተሰቡ ጋር ተገናኘ። የቤተ ክርስቲያን ምሶናዊያን ማህበር ሰዎች ስራቸውን መጀመሪያ ያከናውኑ የነበረው ባዳግሪ በተባለው ስፍራ ነበር። በኋላ ግን ዋና መስሪያ ቤታቸውን ከዚያ ወደ ሌጎስ አዘዋወሩ። ከዚያ ተነስተው የሩባላንድ ውስጥ ወደሚገኘውና አቤኦኩታ ወደሚባለው መሃል ሀገር መጡ። የመጀመሪያው ክርስቲያናዊ ጥምቀት አቤኦኩታ ውስጥ የካቲት 6 ቀን 1848 ዓመተ ምህረት እሁድ ዕለት 250 የሚጠጉ ሰዎች ባሉበት ተከናወነ። በዕለቱ ሁለት ወንዶችና የሳሙኤል ክራውዘርን በዕድሜ የገፋ እናት ጨምሮ ሶስት ሴቶች ተጠምቀው ወደ ቤተ ክርስቲያን ህብረት ተጨመሩ። በናሴ ወር 1851 ዓ.ም ቄስ ሳሙኤል ክራውዘር ለምክክር ወደ እንግሊዝ አገር ተጠራ። አብዛኛውን የሩርባላንድ የጎበኛ አፍሪካዊ በመሆኑ የእንግሊዝ መንግስት ስለ ባሪያ ፈንገላ ጉዳይ የእርሱን ምክር ፈልጎ ነበር የጠራው። ስለ ጉዳዩ ያቀረበው ዘገባ የባሪያን ፍንገላ እስከዚያን ጊዜ በአካባቢው በመካሄድ ላይ መሆኑንና በአንጻሩ ግን የአፍሪካ ቤተ ክርስቲያን መሪዎችና ሚስዮናውያን በከተሞች በመጠኑ ለመዘዋወር ነጻ መሆናቸውን የሚያስረዳ ነበር። በቄስ ሳሙኤል ክራውዘርና በቡድኑ ውስጥ በነበሩ ሌሎች ሰዎች ጥረት ቤተ ክርስቲያን ማደጓን ቀጠለች። በ1854 ዓመተ ምህረት ሴራሊዮን ጳጳስ በዚያ የሚከናወነውን ሥራ ለማየት የሩባላንድን ጎበኘ። ያን ጊዜም ለአካባቢው የመጀመሪያዎቹ የሆኑት ሁለት አፍሪካውያን በመንፈሳዊ ሹመት ሾመ። የቤተ ክርስቲያን ሚስዮናዊ ማህበር በ1856 ዓመተ ምህረት ሳሙኤል ክሮዘርን ወደ ላይኛው የናይጀር ወንዝ ልኮ በአካባቢው ወንጌል ለማሰራጨት የሚቻል መሆንና አለመሆኑን አስጠና። ቄስ ሳሙኤል ክሮዘር የጥንቱና የጥናቱን ውጤት እንዲህ መዝግቦታል። ከምድሪቱ ነገሥታትና አለቆች ሁሉ የተደረገልን አቀባበል ከግምታችን በላይ ነበር። ክርስትና ወደ ናይጀር ወንዝ ዳርጃዎች የሚመጣበት ዘመን እንደደረሰ አምናለሁ። ሕዝቡ የሚላክለትን ማንኛውንም ሰው ለመቀበል ዝግጁ ነው። የቤተ ክርስቲያን ምሶናውያን ማህበር ሰዎች ይህን ዘገባ ካነበቡ በኋላ ቄስ ሳሙኤል እና ቄስ ጄሲ ቴይለር የተባለውን አፍሪካዊ ከኢቦ ነገድ የናይጄሪያ ሚስዮን ሚስዮንን ና ወንጌልን ወደዚያ እንዲወስዱ ሾማቸው። በሐምሌ 1857 ዓመተ ምህረት ቄስ ሳሙኤል ክራውዘርና ቄስ ጄሲ ቴይለር በእንፋሎት ኃይል በሚሄድ መርከብ ወደ ናይጀር ወንዝ ይጓዝ ከነበረ አንድ የእንግሊዝ መልእክተኛ ቡድን ጋር ተገናኙ። ጥቂት እንደተጓዙ ከወንዙ ከፍ ባለ ስፍራ ላይ ለሚስዮናዊ ጣቢያ የሚሆን ጥሩ ቦታ አገኙና ስራውን ይጀምር ዘንድ ቄስ ጂሲ ቴይለርን እዚያ ተውት። ሳሙኤል ክራውዘር ደግሞ ጉዞውን ከቡድኑ ጋር በመቀጠል ለወደፊቱ ጥሩ የሚስዮን ጣቢያዎች የሚሆኑ ስፍራዎችን በካርታ ላይ ምልክት አደረገባቸው። ከጉዞው ሲመለስ ኢሎሪን ወደተባለው ተባለው ስፍራ በየብስ ተጓዘ እና ክርስቲያናዊ ስራ እዚያ መጀመር ይቻል አይቻል እንደሆነ ጥናት አደረገ። መጽሐፍ ቅዱስን በሚገባ የተማረና ቁርአንንም ያውቅ ስለነበረ ካገኛቸው የነገድ መሪዎች ጋር በጥበብ ለመናገር ችሏል። ከትላላቅ ስራዎቹ የተነሳ ወንጌል ይታወጅ ዘንድ በርካታ እድሎችን አስገኘ። ወንጌልን ለናይጄሪያ መሃል አገር ለማድረስ ግን ሚሲዮናውያንና የቤተ ክርስቲያን መሪዎች አስፈልገውት ነበር። የናይጀር ሚሲዮንን የማቋቋም ተስፋ እንደነበር ቢሆንም ወደ ተግባር የመተርጎሙ ችግር ግን ነበረበት። ከዚህም የተነሳ የቤተ ክርስቲያን ምሶናዊ ማህበር በመጨረሻ ያተኮረው የናይጀሩ ሐዋርያ የሚል ስም ወደ ተሰጠው ሳሙኤል ክራውዘር ነበር። የናይጀርን አካባቢ በተሻለ ሁኔታ በወንጌል ለመድረስ ብዙ ከታሰበበት በኋላ ሄነሪ ቨን የተባለው የቤተ ክርስቲያን ሚስዮናውያን ማኅበር ሚስዮናዊ ቄስ ሳሙኤል የእንግሊዝ ቤተ ክርስቲያን ጳጳስ መሆን አለበት። ከዚያም የመላው አፍሪካ ሚስዮናዊ መሪ በመሆን የሚስዮን ጣቢያዎችን እያቋቋመ በአካባቢው ወንጌልን ማዳረስ አለበት በማለት ቁርጥ ያለ ሀሳብ አቀረበ። የቤተ ክርስቲያን መሪዎች በዚህ ሐሳብ ተስማሙና ሰኔ 1929 ቀን 1864 ዓመተ ምህረት ክራውዘርን በካትንበር የእንግሊዝ ቤተ ክርስቲያን ጳጳስ አድርገው ሾሙት። ቀደም ሲል የኦክስፎርድ ዩኒቨርሲቲን የክብር ዲግሪ በመስጠት ስሙን በትምህርት ተመለኮት ምሩቃን መዝገብ ውስጥ መዝገበውት ነበር። ጳጳሱ ክሮውዘር ወዲያውኑ ወደ ናይጄሪያ በመመለስ በናይጀር የሚካሄደውን ሚስዮናዊ ተግባር ለማስፋት በማቀዱ ዋና መስሪያ ቤቱን ሌጎስ ውስጥ አደረገ። አዲስ በከፈታቸው የሚስዮን ጣቢያዎች መሰረተ መሰረተ እምነትና መደበኛ ትምህርት የሚያስተምሩለት መምህራንን ከሴራሊዮን አገኘ። ከዚያም ይህንኑ ተግባር ብራስ እና ቦኒ ወደ ተባሉ ከተማዎች አስፋፋ። በ1864 ዓ ም በንጉሱ ጥሪ ቦኒ ወደ ተባለ ስፍራ ተጉዟል። በእንግሊዝ ቆይታው ጊዜ ወደ ክርስትና እምነት የመጣው ይህ የቦኒ ንጉሥ በከተማው የሚስዮን ጣቢያ እንዲመሰረት ክሮዘርን ጠየቀው። በዚሁ መሰረት ለሚስዮን ጣቢያው የሚሆን ስፍራ ተሰጠ ገንዘብም ተሰበሰበ። የአውሮፓ ነጋዴዎችም እርዳታን ለገሱ። ስለዚህ ይህን ተግባር እንዳይከናወን የጎሳና የጣዖት አምልኮ መሪዎች ቢቃወሙም ስራውን ቀጠለ። በ1871 ዓመተ ምህረት ለአገልግሎት ተሹሞ የነበረውና በኋላም ከጳጳሱ በታች ያለውን የዋና ዲያቆናትን ስልጣን የተሰጠው የክራውዘር ልጅ ቦኒ ውስጥ ኃላፊ ሆኖ ነበር። በጊዜው ስደት ነበረና በ1875 ዓመተ ምህረት የመጀመሪያው ክርስቲያን ሰማይት ሆነ። ከህዝቡ አለብቆች መካከል ዋና አሳዳጅ የነበረውና ካፒቴን ሃርት በመባል ይታወቅ የነበረው ሰው በ1877 ዓመተ ምህረት የሃይማኖት ነጻነትን ሰጠ። በሚቀጥለው አመት ከመሞቱ ቀደም ብሎ ደግሞ በቤተሰቡ ውስጥ ያሉና የተቀረጹ ጣዖቶች እንዲደመሰሱ አዘዘ። የሚስዮን ስራ ብራስ እየተባለ የተባለው ስፍራ የተጀመረው በ1867 ዓመተ ምህረት ነበር። በ1875 ዓመተ ምህረት የህዝቡ ዋና አለቃ ወደ ክርስትና ተለወጠ። ከሁለት አመት በኋላ ደግሞ የብራስ ንጉስ ራሱ ጣዖት አምልኮን አወገዘ። በዚህ አኳን በ1878 ዓመተ ምህረት የጳጳስ ክራውዘር የናይጀር ሚስዮናዊ ተሊኮ ቀድሞ የባሪያምን መፈንገያና መሸጫ የነበረውን ስፍራ የወንጌል ማሰራጫ ማዕከል አደረገው። የናይጀር ሚስዮን በአፍሪካ ቤተ ክርስቲያን ታሪክ ውስጥ ተገቢውን ስፍራ የሚሰጠው የኢየሱስ ክርስቶስን ወንጌል መልካም የምስራች ለአፍሪካውያን ያደረሰና የመጀመሪያው የተደራጀ የምዕራብ አፍሪካ ሚስዮን ስለነበር ነው። ጳጳስ ክራውዘር እስከ ሞተበት እስከ አስራ ዘጠኝ ሰማኒያ አስራ ስምንት ዘጠና አንድ ዓመተ ምህረት ድረስ በናይጄሪያ የነበረውን የናይጀር ሚስዮን በታላቅ ጥረት መርቷል። ይህ ሰው ከ19ኛው መቶ ክፍለ ዘመን ታላላቅ የአፍሪካ ቤተክርስቲያን መሪዎች አንዱ ለመሆኑ የሚያጠራጥር ነገር የለም። ሳሙኤል ክራውዘር ለአገሩ ሰዎች ደህንነት ከነበረው ታላቅ ሸክምና ፍጹም አገልግሎት እየተነሳ ናይጄሪያ በሯን ለወንጌል ከፈተች። የሌሎች ሚስዮኔዎች ተግባር በናይጄሪያ። የናይጄሪያ በር ለወንጌል እንዲከፈት በማድረግ ረገድ በጊዜው ዋና ተግባር የተከናወነው በጳጳስ ክሮዘር እና በቤተ ክርስቲያን ሚስዮናውያን ማህበር ቢሆንም ክርስቲያናዊ ተግባር የጀመሩ ሌሎች የሚስዮን ማህበራት ነበሩ። ሁሉንም በዚህ መጽሐፍ ውስጥ ለመግለጥ ስፍራ አይበቃንም። ቢሆንም ከዋና ዋናዎቹ ጥቂቶቹን ለመጥቀስ አለብን። የዌስሊያን ሜቶዲስት ቤተክርስቲያን በ1843 ዓመተ ምህረት በዳግሪ በተባለው ስፍራ ስራ ጀመረች። ቶማስ ፍሪማን እና ዊሊየም ዳግራፍት የተባሉት ሰዎች ስራ ለመጀመር ከጎልድ ኮስት ወደ ባድ ባዳግሪ በሜቶዲስቶች ተላኩ። በጥቂት ዓመታት ውስጥም የወንጌል ስብከት ለማስጀመር አፍሪካውያን መምህራንን አስመጡ። ፍሪማንና ዳግራፍት አቤኦኩታ ወደተባለው ስፍራ የሄዱት የቤተ ክርስቲያን ምሶናውያን ማህበር ልዑካን ቡድን ቦታው ከመድረሱ በፊት ነበር። ይሁን እንጂ ሜቶዲስቶች በ1844 ዓ.ም በአቤ ኦኩታ ውስጥ ስራ ለመጀመር የሚያስችል በቂ ሰው ኃይል አልነበራቸው። ከዚህም የተነሳ እስከ 1848 ዓመተ ምህረት ድረስ ስፍራው የሚያስ የሚስዮን ጣቢያ ለማቋቋም አልተቻለም። የአሜሪካ ደቡባዊ ባፕቲስት ቤተክርስቲያን የመጀመሪያ ሁለት ሚስዮናውያኑን በ1849 ዓመተ ምህረት ወደ አፍሪካ ላከ። ከሚስዮናውያኑ አንዱ ጥቁር አሜሪካዊ እዚያ የሚገኙትን ባፕቲስቶች ለማገልገል ላይቤሪያ ቀረ። ቶማስ ቦዌን የተባለው ደግሞ በ1850 ዓመተ ምህረት በዳግሪ የተባለው ስፍራ ደረሰ። ከዚያም ከአቤ ኦኩታ ወደ ተባለው መሃል አገር አመራ መሄድ የፈለገው አቤይ ውኩታ አጠገብ ወደነበረውና ቦሁ ወደ ተባለው ቦታ ነበር። ነገር ግን በስፍራው በነበረው የነገዶች የእርስ በርስ ጦርነት ሳቢያ ለሁለት ዓመታት ዘገየ። በመጨረሻ ግን ቦታው የደርሶ ስራውን ለማደራጀት ቻለ። ከዚህም ለስራው የሚሆኑ ተጨማሪ ሰዎችና እርዳታ ለመሻት ወደ አሜሪካ ተመለሰ። ከአሜሪካ መልስ አዳዲሶቹ ሰራተኞች በወባ በሽታ ተጠቁበት። በዚህም ሳቢያ በመጀመሪያዎቹ አመታት የባፕቲስቶች ሥራ እድገት በጣም አዝጋሚ ነበር። ከ1845 እስከ 1860 ዓመተ ምህረት በነበረው ጊዜ ረሀብ፣ ናይጄሪያ ውስጥ የተለያዩ የነገድ ጦርነቶች ቢኖሩም ሁኔታው የሚስዮናውያኑን ስራ ሙሉ በሙሉ አስቸጋሪ አላደረገውም። ከ1860 ዓመተ ምህረት ጀምሮ ግን ፖለቲካዊ ያለመረጋጋት እየተባባሰ ሄደ። ጦርነቶቹም ቁጥር ጨመረ። ሌጎስ፣ ኢባዳን እና አቤ ኦኩታ ውስጥ በህዝብ አለቆች ወይም ነገስታት መካከል የከፋ ባላንጣነት ነበር። በጥቅምት ወር 1867 ዓመተ ምሕረት የኤግባ አለቆች በድንገት በሚስዮናውያን ላይ ተነሱባቸውና እንግሊዝ ዌስሊያን እና ባፕቲስቶች ማንኛውንም ንብረት ትተው በለበሱት ልብስ ብቻ ተባረሩ። አስደንጋጭ በትር ነበር። የተባረሩት ሚስዮናውያን በፍጥነት እንመለሳለን የሚል ተስፋ ነበራቸው። በቋሚነት ለመመለስ የተቻለው ግን ከ1880 ዓመተ ምህረት በኋላ ነው። የሚያሳዝንና የሚያስለቅስ ብዙ ነገር ቢኖርም እግዚአብሔር ልመሰገንበት የሚገባ ምክንያት ወይ መሰረታ መሰረትም አለ። ቤተ ክርስቲያን በሕልውናዋ ቀጠለች፣ እየጸናችና እየተቀደሰች ሄደች። ደህንነት ያገኙ ቅሪቶች የክርስትናን እውነት በታማኝነት መመስከራቸውን ቀጠሉ። በ1870 ዓመተ ምህረት ይህ በግልጥ ታየ። በአቤኦኩታና ኢባዳን የተባሉ ከተሞች ግንኙነት በጥላቻ ላይ የተመሰረተ ሲሆን በሁለቱም ስፍራ የነበሩት ክርስቲያኖች ግን አብረው ለመኖር በመወሰን ኢባዳንና አቤኦኩታን ውስጥ በሚኖሩ አረማውያን ዘንድ የቱንም ያህል አለመግባባት ቢኖር በሁለቱ ከተሞች ውስጥ በሚኖር ክርስቲያኖች ዘንድ ሰላም ይስፈን፣ የሰላም ልዑል ልጆች ነንና አሉ። በዚህ ጊዜ የየሩባላንድ ሚስዮን ዋና መስሪያ ቤት ሌጎስ ውስጥ ሆነ። ቢሆንም ከ20 ዓመት ሚስዮናዊ ጥረት በኋላ ከአቤ ወኩታ አከባቢ ቤተክርስቲያን በሚገባ የተመሰረተች መሆኑን ለመረዳት ይቻላል። በ1867 ዓመተ ምህረት ሚስዮናውያኑ በተባረሩ ጊዜ የቤተክርስቲያኒቱን ተግባር ለመቀጠል የሚችሉ ጠንካራ የአካባቢው ክርስቲያኖች ነበሩ። ምስራቃዊ ናይጄሪያ እስካሁን የተመለከትነው ምዕራብ ናይጄሪያ ና ናይጀር ዴልታ ውስጥ ሚስዮናዊ ስራ መከፈቱን ነው። ይህን ምዕራፍ ከማጠቃለላችን በፊት የክርስትና መልእክት ብርሃን ካላባር እየተባለ አካባቢ ስለ መድረሱ መናገር አለብን። ይህ ከተማ የሚስዮን ሥራ ከተቋቋመባቸው ሌሎች ከተሞች ራቅ ብሎ በምስራቅ ይገኛል። የስኮትላንድ ፕሬስቢቴሪያን ሚስዮን በአካባቢው ሥራ የመጀመሪያው የጀመረው በ1847 ዓ.ም ነው። የካላባር አካባቢ ለስራ በጣም አስቸጋሪ ነበር፣ ምክንያቱም በስፍራው ያሉ ሰዎች በመናፍስት አምልኮ እጅግ የተጠመዱ ነበሩ። ጠንቋዮቹና ኃይለኞችም ናቸው። አንዱ የአህዛብ አለቃ በሞተ ጊዜ ክፉ መናፍስትን ደስ ለማሰኘትና የሞተው አለቃ ወይም ንጉስ በሚቀጥለው አለም። ባሪያዎችና አገልጋዮች እንዲኖሩት ለማድረግ ሲባል ብዙ ባሪያዎችና አገልጋዮች እንዲገደሉ ጠንቋዮቹ ያዙ ነበር። የመጀመሪያዎቹ የስኮትላንድ ሚስዮናውያን እንደደረሱ የአካባቢውን ቋንቋ ያጠኑ ጀመር። ብዙም ሳይዘገይ ከመጽሐፍ ቅዱስ አንዳንድ ክፍሎችን እየመረጡ ለሕዝቡ በቋንቋው አዘጋጁለት። በዚሁ መሰረት በ1862 ዓመተ ምህረት አዲስ ኪዳን ኤፊክ በተባለ ቋንቋ ተተረጎመ። በ1868 ዓመተ ምህረት ደግሞ ብሉ ኪዳን ተጠናቀቀ። ቤተ ክርስቲያን በቀደምት ሚስዮናውያን ከፍተኛ ጥረት በማድረግ ላይ ነበረች። በሚስዮናዊ ስራ ታላቅ ደረጃ ላይ የተደረሰው በ1872 ዓመተ ምህረት የመጀመሪያው የክህነት አገልግሎት ሹመት በተካሄደ ጊዜ ነበር። በቀደምትነት በክርስትና አምኖ የተጠቀመጠው የመጀመሪያው አፍሪካዊ መምህር ኤሲየን ኡክፓን ቢዮ የሚያዝያ ዘጠኝ ቀን ለአገልግሎት ተሾመ። በ1878 ዓመተ ምህረት ወንጌል ናይጄሪያ ውስጥ ከነበሩ ብዙ ማዕከላት ወደ ተለያዩ ስፍራዎች ይሰራጭ ጀመር። ጌታ ስራውን ይባርክ ነበር። ብዙ ክርስቲያኖች ባይኖሩም የተመሰረቱት ትናንሽ አብያተ ክርስቲያን አፍሪካውያን መጋቢዎች ነበሯቸው። ጥያቄዎች፣ አንደኛ ሳሙኤል ክሩዘር የተባለው የተወለደው የት ነበር? ወጣት በነበረ ጊዜ ምን ደረሰበት? ሁለተኛ ሳሙኤል ክሩዘር በመጀመሪያ ወደ እንግሊዝ የሄደው መቼ ነው? የጉብኝቱ ሰላማ ምን ነበር? ሶስተኛ፣ የናይጀር ሚስዮን ምን ነበር? ስራውን ማን ነበር የመራው? አራተኛ፣ ቄስ ሳሙኤል ክራውዘር በአፍሪካ ቤተ ክርስቲያን ታሪክ ታላቅ ሰው የሆነው ለምን ይመስልዎታል አምስተኛ የባፕቲስት ቤተክርስቲያን ናይጄሪያ ውስጥ መስራት የጀመረችው መቼና በየትኛው አካባቢ ነበር ስድስተኛ ምስራቅ ናይጄሪያ ውስጥ ስራ የጀመረው ሚስዮን የቱ ነበር